ሳይንስና ቴክኖሎጂ የቴክኖሎጂ እድገት የሰው ልጆችን ያኗኗር ዘዬ በእጅጉ እየለወጠ ይገኛል። ቴክኖሎጂ ከለወጣቸው የሰው ልጆች መስተጋበሮች መካከል የንግድና የመገበያ ዘዴ አንዱ ነው። በዚህ ዘርፍ የዘመኑ ቴክኖሎጂ ከወለዳቸው አሰራሮች መካከል ክሪፕቶከረንሲ የሚባለው ዲጂታል ገንዘቦችን ለመገበያያነት የመዋል ዘዴ አንዱ ነው። ክሪፕቶከረንሲ በኮምፒውተር አውታረመረብ በኩል ለመገበያነትና ለዝውውር የተነደፈ ዲጂታል ምንዛሬ ሲሆን በአሁኑ ወቅት በበርካታ ሀገራት ሰዎች በክሪፕቶ ከረንሲዎች አማካኝነት ክፍያ መፈጸም እየተለመደ መጥቷል። ነገር ግን ይህ ዲጂታል ገንዘብ የሳይበር ደህንነት ባለሙያው አቶ ብሩክ ወርቁ እንደሚሉት እንደ መንግስት ወይም ባንክ ባሉ ማዕከላዊ ተቋማት ቁጥጥር የማይደረግበት ነው ገቨርንመንት ወይም ኮንትሮል ሊያደርጉ በባንክ ኮንትሮል ለሚያደርጉ አካላት የማይመች ቱፒር የሆነ አንድ ግለሰብ ከሌላ ግለሰብ ጋራ ምንም አይነት ኮንትሮል ሳይኖርበት ትራንዛክት ማድረግ የሚችልበት የዘመኑ የኢንተርኔት ከረንሲ ነው ብለን መውሰድ እንችላለን። እንግዲህ ገንዘብ ሲጠር ጠብሮ መጀመሪያ በባርተር ሲስተም ነበረ። ከዚያ በኋላ በአሞሌ ጨው የሚገበያይ ነበር። ከዚያ ምን ትልቆኝ ሲመጡ ከዚያ በኋላ የገንዘብ ታቅብና ኖትስ አሉ ካርዶች፣ እና የፔፐር የተለያዩ ፎርሞች። አሁን ደግሞ እንደዚህ አይነት ከረንሲዎች መጥቷል። በአሁኑ ወቅት በዓለም ላይ በርካታ ክሪፕቶ ከረንሲዎች ያሉ ሲሆን በስፋት ከሚታወቁት መካከል ቢትኮይን የሚባለው ዋነኛ ተጠቃሽ ነው። በኢትዮጵያም እነዚህን መሰል ክሪፕቶ ከረንሲዎች ለማግኘት በበይነመረብ የተለያዩ አማራጮችን መጠቀም እየተለመደ መጥቷል። ከነዚህም መካከል በአሁኑ ወቅት ብዙ መነጋገሪያ የሆነው ታብታብ የሚባለው ዲጂታል መድረክ ተጠቃሽ ሲሆን ከቅርብ ጊዜ ወዲህም በዚህ ዲጂታል መድረክ አማካኝነት ዲጂታል ገንዘብ ለማግኘት ወጣቶች ብዙ ጊዜያቸውን በተንቀሳቃሽ ስልኮቻቸው ሲያሳልፉ ይታያል። ስለዚህ ዲጂታል መድረክም በማህበራዊ መገናኛ ዘዴዎች ተደጋግሞ ይወራል። አቶ ብሩክ እንደሚሉት በዚህ ዲጂታል መድረክ ሰዎች መነሻ ክሪፕቶ ከረንሲ የሚያገኙት በግዥ በስጦታ ወይም በሽልማት መልክ አሊያም ስራ ሰርተው በክፍያ መልክ ሊሆን ይችላል። ወደ ታፕታፕ ለምሳሌ ስንመጣ አንዳንድ ኢንተረስት ሊሆኑ ከረንሲ ያላቸው አካላት ስራ ያሰሩና የግለሰቦች ኮይን ይሰጣል። ምን ማለት ነው? ለምሳሌ እኔ የአዲስ ከረንሲ ክሪፕቶ ከረንሲ አስተዋውቅ ያለሁኝ ያን ክሪፕቶ ከረንሲ እንድታዋውቅልኝ ስፈልግ ታፕታፕን በመጠቀም ሰዎች በነፃ የሆነ ስራ ሰርተው ወይ ዝም ብለው ታፕታፕ አድርገው ሊሆን ይችላል። የኔ ከረንሲ እንድታወቅ ማለት ነው። ትንሽ ትንሽ እየ ከረንሲ ዋሌታቸው ላይ አስገባላቸዋለሁ ማለት ነው። በነፃ ቁጭ ብለው ታፕታፕ በማድረግ ብቻ ገንዘብ አኮዚት ማድረግ የሚችሉበት አንድ መካኒዝም ያለው የኛው አድ በማየት ለምሳሌ ኢንተርኔት ላይ ሰው ሊያስቀምጥበት ማስታወቂያዎች አሉ። አድስ እኛ እንፈልጋቸውም እነሱ ይመጣሉ። ስለዚህ ብዙ ጊዜ አዶቹ ሳይጨርሱ ወደምንፈልገው ኮንቴንት ለመሄድ ስንፈልግ እናጠፋቸዋለን አይደለም እንደዚያ ከማድረግ ይልቅ ግን ሌላው መካኒዝም ምንድነው ክሪፕቶ ከረንሲ ነው በትንሽ ክሪፕቶ ከረንሲ ዋሪት ውስጥ እያስገቡልን እኛ ያንን አድ እንዲጨርስ እናየዋለን ማለት ወይም ሼር እናደርጋለን የሆነ ልጅ ውስጥ ገብቶ የሆነ ነገር መፈፀም ሊሆን ይችላል። ቀደል ያሉ ስራዎች አሉ። እነዚህ ኦንላይን ማንኛውም ምንም አይነት ትምህርት የማይፈልግ ስማርት ፎን ያለው ማንኛውም ሰው ቁጭ ብሎ የአንድ ክሪፕቶ ከረንሲ ጄኔሬት ያደረገን ክሪፕቶ ከረንሲ ትንሽ የከፈለ የሆነ ኦብጀክቲቭ መፈጸም ለፈለገ አካል አናውቀው ስራ የምንሰራበትና ክሪፕቶ ከረንሲ ጄነሬት የምናደርግበት መካኒዝም ነው የሚሆነው። ያም ሆኖ ታፕታፕ በትክክል ገንዘብ ያስገኛል ወይ የሚለው የብዙዎች ጥያቄ ነው። እንደ አቶ ብሩክ ገለጻ ገንዘብ ማስገኘቱ እንዳለ ሆኖ የራሱ ስጋቶችም አሉት። ገንዘብ ያስገኛል ወይ? ገንዘብ የሚያስገኝበት መንገድ አለ። ለምሳሌ ገንዘብ የሚያስገኘው በክሪፕቶ ከረንስ እንዳል ነው። ክሪፕቶ ከረንሲ ዋሌት ይፈጠራል። ለምሳሌ ቦቶች አሉ ቴሌግራም ላይ። የተለያዩ ቦቶች ይኖራሉ። እነኛ ቦቶች ይህን ስራ እንዲያቀለጣጠፉ የተፈጠሩ ናቸው። ስለዚህ ሰውየው ሀሳብ ለምሳሌ የሆነ ጌም ይጫወታል። ያን ጌም የሚጫወትበት ፐርፐዙ ጌምን ያቀረበው አካል ኦብጀክቲቭ ይስረዋል። ማሊሸስ ከሆነ ለምሳሌ ከሴኪሪቲ እና ከደህንነት ፐርስፔክቲቭ ካየነ ሰዎችን በዚህ በማታለል የሶሻል ኢንጂነሪንግ ሜተድ ሊሆን ይችላል። በማታለል ወደሆነ ወዳልተፈለገ ሊንክ እንዲገቡ ለዜና ካረንሲ ይጣቸዋለን በማለት የሆነ ያልተፈለገ ነገር እንዲፈጽሙ ስልካቸውን ኮምፕሮማይዝ እንዲያደርጉ ያደረጋቸው ይችላል። ሪስክ አለ። የክሪፕቶ ከረንሲ ማግኛ ሂደትን ስንመለከትም የግለሰቦች የገንዘብ ባለቤትነት መዝገቦች በዲጂታል ደብተር ውስጥ ይቀመጣሉ። ይህም የግብይት መዝገቦችን ለመጠበቅ ተጨማሪ ሳንቲሞችን ለመፍጠርና ለመቆጣጠር እንዲሁም የገንዘብ ባለቤትነት ዝውውርን ለማረጋገጥ በኮምፒውተር የታገዘ ጠንካራ የውሂብ መሰረት ወይም ዳታ ቤዝ አለው። ብሎክቼን በተባለው ቴክኖሎጂ ላይ ተመስርቶም ምናባዊ ዲጂታል ገንዘብ የማሰባሰብ ሂደት ማይኒንግ ወይም አድን ማውጣት የሚል አቻ ትርጉም የያዘ ስም አለው። ማይኒንግ አዳዲስ ምናባዊ ዲጂታል ሳንቲሞችን ማሰባሰብ ብቻ ሳይሆን አዳዲስ ግብይቶችን ለመፈጸምም ያገለግላል። ገንዘቡን የሚያሰባስቡት ሰዎች ደግሞ ማይነርስ ወይም ማዕድን አውጪዎች ይባላሉ። በዓለም ዙሪያም ይህንን ምስጢራዊ ዲጂታል የገንዘብ ዝውውር የሚመዘግቡ፣ የሚያረጋግጡና ደህንነቱን የሚጠብቁ ግዙፍና ያልተማከለ የኮምፒውተር ትስስር ያላቸው ምናባዊ ደብተሮችም አሉ። በዚህ መንገድ ክሪፕቶከረንሲ ያለው ሰው ግብይት መፈጸም የሚችል ሲሆን ነገር ግን አቶ ብሩክ እንደሚሉት ግብይቱ የተገደበ ነው። በክሪፕቶ በኢንተርኔት ከረንሲ ገንዘብ የሚያስገኝበት መንገድ አለ። ያን ከረንሲ ወደ ኮንቬንሽናል ከረንሲ መለወጥ የሚቻልባቸው ሞዳሊቲዎች አሉ። በእቃ መለወጥ የሚቻልባቸው መንገዶች አሉ። ስለዚህ ኢንዳይሬክት ስሉ ገንዘብ ማለት ነው። ያው ገንዘብ ማለት ዞሮ ዞሮ መገበያያ ቫሊዩ ነው። ስለዚህ ለምሳሌ ከውጭ አንድ ስልክ ልገዛ ከፈለኩ በብር ከፈል ፊት ሰውዬ በቼክ ከፈል ፊት በክሪፕቶ ከረንሲ ከፈል ፊት የሚፈልገውን ዛቢ እስካገኘ ድረስ እና እሱ ደግሞ ያን ገንዘብ ከፍሎ ሌላ ነገር መጠቀም እስከቻለ ድረስ ሊኩድ መሆኑ እስከቻለ ድረስ ለእኔ ቀውን ይሰጣል ማለት ነው። ስለዚህ በዋሊት ውስጥ የሚኖረኝ ገንዘብ የሚፈጽምባቸው ትራንዛክሽኖች ሊሚትድ አይት ሊሆኑ ይችላሉ። ለምሳሌ አውጥቼ በኪስ ውስጥ እንዳለ ገንዘብ ባክቴሪያ ላለጠቀምበት እችላለሁ። የሆነ ቦታ ሄጄ የምፈልገውን ነገር ሁሉ አላደርግበት እችላለሁ። ነገር ግን ኦንላይን የሆን ትራንዛክሽኖችን ቢትኮይን ፕላትፎርም ወይም ደግሞ የክሪፕቶ ከረንሲ ፕላትፎርም ላላቸው መገበያያና መሻጫ ፕላትፎርሞችን ልጠቀሙ ይችላለሁ ማለት ነው። በዛ ስኮፕ ይሰራ። ስለዚህ የዚያ ኢንተረስት ያላቸውና በዚያ ትራንዛክሽን ሊፈጽሙ የሚችሉ አካላት እንደ ገንዘብ ነው የሚቆጡት ማለት ነው። ሳክሰብሰብል በዚያ ፊርትፊር በሆነ ማርኬት አክሰብል ነው ማለት ነው። ስለ ክሪፕቶ ከረንሲ የማይዳሰስ ዲጂታል ገንዘብ ሲነሳ ህጋዊነቱ አብሮ ይነሳል። ይህንን በተመለከተ የኢትዮጵያ ብሔራዊ ባንክ ከሁለት ዓመት ገደማ በፊት ባወጣው መግለጫ በዚህ የማይዳሰስ ምናባዊ ዲጂታል ገንዘብ መገበያየት በሀገሪቱ እየተስፋፋ መምጣቱን ገልጾ ነገር ግን የኢትዮጵያ ይፋዊ የመገበያያ ገንዘብ ብር በመሆኑ ክሪፕቶከረንሲ በሀገሪቱ ተቀባይነት የሌለው ህገወጥ ድርጊት መሆኑን አስታውቋል። ምንም እንኳ ባንኩ ይህን ይበል እንጂ በዘመነ ዲጂታልና በአጽናፋዊ ትስስር ማለትም በግሎባላይዜሽን ዘመን ነገሮችን በክልከላ ለመቆጣጠር መሞከር አስቸጋሪ ነው። በመሆኑም ተገቢ ፖሊሲ ማውጣት አስፈላጊ እንደሚሆን አቶ ብሩክ ያብራራሉ። በመከልከላ በሚታየው ሰዎች እጃቸው ላይ ስማርትፎን አለ። ኔትወርክ ሰሌት አላቸው። የሳይበር ስፔስ ያው ድንበር የለውም። የትኛውም ዓለም ጋር ካለ አካል ጋራ ኮሚኒኬት ማድረግ ይቻላል። ስለዚህ በኦብ ሴኪሪቲ በመደበቅ በማቆም ምናምን አይሆንም። እንደዚህ አይነት ነገር ግን ሞዴል ውስጥ በኮንቬንሽናል በሆነው የአሰራር ንስ ፖሊሲ በመቀረጽና በማድረግ ይህ እዚህ ላይ ኢንተረስት ሊሆኑ አካላትም ከዚያ ዘመኑ የሚፈቅደውን ነገር ተጠቅመው ትራንዛክሽን ቢጠቅሉ ማድረግ ግን ይቻላል። ከዚህ በፊት በኢትዮጵያ ውስጥ ለምሳሌ የቢትኮይን ወይም ክሪፕቶ ከረንሲ አፕሊኬሽን ይዘው መገኘት እንደ ወንጀል ይቆጠር ነበረ። አሁንም ሌጋል ነው ማለት አይደለም፣ ግን አንዱ ኢንስታንሶች አለ። ለምሳሌ ሰዎች ያን ይዘን ታሰርን፣ ስልካችን ተወሰደብን፣ ምናምን የሚሉ ኮምፕሌኖች ሰምቻለሁ እና ይሄ በመከልከል ማቆም መሞከር ነው የሆነው። ና ሪሰንትሊ ይህንን ወደ ህግ አግባቢ ማስገባት አይነት እንቅስቃሴዎች አሉ እና እነዚህ ነገሮች ከመከልከል ይልቅ አካሄዱ የዓለም አቀፍ አካሄድና ነኝ ነገሮች እንደማይቆም አውቀው ወደ ፖሊሲ ማዕቀፍ ማስገባት ና የሚሰሩበት መከኒ መፍጠር ይቻላል። ከዚህ ባሻገር የዲጂታል ገንዘብ በመረጃ ሰርሳሪዎች ለስርቆት የተጋለጠ ሲሆን ይህንን በተመለከተ በዚህ ህግ ባለመኖሩም በክሪፕቶከረንሲ በሚደረግ ግብይትና የገንዘብ ዝውውር ላይ ለሚፈጠሩ ችግሮች ሁሉ ኃላፊነቱን የሚወስደው ግለሰቡ ብቻ ነው። በሌላ በኩል በክሪፕቶከረንሲ በሚደረጉ ግብይቶች ላይ የሻጭና የገዥ ማንነት ይፋ ሳይደረግ ግብይት ለመፈጸም የሚያስችል በመሆኑም ቀረጥ አይከፈልበትም። ከዚህ አንጻር ህገወጥ ግለሰቦች ወይም ቡድኖች የተከለከሉ ነገሮችን ሊገዙና ሊሸጡበት እንደሚችሉም ባለሙያው ገልጸዋል። ከዚህ በተጨማሪ በህገወጥ መንገድ የተገኘን ገንዘብም ህጋዊ አድርጎ ለመጠቀም የሚያስችል በመሆኑ ለሀገራት ትልቅ ስጋት ደቅኗል። በመሆኑም ይህ ዲጂታል መድረክ በግለሰብም ይሁን በማህበረሰብ ደረጃ ከጥቅሙ ይልቅ ጉዳቱ እንደሚያመዝን አቶ ብሩክ ገልጸዋል። ያው ክርቶ ከረሲ አንደኛ ማግኘቱ ረጅም ሰዓት የሚፈልግ የፈርሱ የሚጠይቅ ነው። ዝም ብሎ እንዲህ አገኘው ሲባል ትልቅ ነገር አይደለም። የሚገኝ ምሳሌ አንድ ሺ ሁለት ቫሊዮ ያላቸውን ለማግኘት ረጅም ሳልቁጭ ብሎ ያንን ብቻ ማድረግ ያስፈልጋል። ወደ ተለያዩ ሊንኮች እና ለአስፈላጊ ነገሮች መውጣት አለ፣ ታይም ስፔንድ ይደረጋል። በጣም ያው ሀገር ዋጋ ከፍለ ያስተመረቻቸው የተማሩ ወጣት ውስጥ ጭምር ናቸው። እዚያ ላይ ጊዜያቸውን ቁጭ ብለው የሚያጠፉትና በእርግጥ የሚሰሩት ነገር ሳይኖራቸው ሲቀር ሰዎች ቀላል ገንዘብ ማግኘት የመሳላቸው ነገሮች ላይ ለመሳተፍ ጊዜያቸውን ማጥፋታቸው ይኖራል። ደጀ ለማድረግ የሚያስቸግሩ ሶሻል ዶሜኖች ስላሉ ማለት ነው። ነገር ግን እንደ አንድ ሰው ስንመለከተው ግን በሀገር ላይ ትልቅ ተጽዕኖ የሚፈጥር ወጣቶችን ያለ ስራ የሚያስቀምጡ እና ሰርቶ ከማግኘት ይልቅ ቁጭ ብሎ የሆነ ነገር የሆነ የሚወርድ ነገር በቀላሉ ኢዚ መን የመጠበቅ አይነት ነገር ሜንታሊቲ ውስጥ የሚያስገባ ስለሆነ የማይመከር ቤቲንግ፣ እና እነዚህ የመሳሰሉ ነገሮች አይ ቲንክ ጀኔሬሽን እየጎዱ ያሉ ወደ በዚ ሶሳይቲ ማስተካከል የሚቻልባቸው መንገዶች ከሌሎች መስተካር ሜንታሊ ሞራሊን የሚጎዱ ነገሮች ናቸው። በግለሰብ ደረጃ ትንንሽ ጥቅሞች ሊኖሩ ይችላሉ፣ ግን ሳይኮሎጂካሊ ከሶሳይቲ ማንጻር ስንመለከተው ለግለሰብ እንደ ሶሳይቲ ከምናገኘው ነገር ይልቅ የምንጎዳው ነገር የበለጠ ማሰብ፣ በየደረጃው ማስተማር የሚያስፈልግ ይመስለኛል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።